ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ከኢትዮጵያ አንጋፋና ግንን ጋዜጠኞችና ደራሲያን ውስጥ ቀድበው ከሚነሱት አበራ ለማ አንዱ ተጠቃሽ ነው። በማስታወቂያ ሚኒስቴር በኢትዮጵያ ሬዲዮና አዲስ ዘመን ጋዜጣ፣ በግሉ ፕሬስም በአምሮ ጋዜጣ የጋዜጠኝነት ሙያ ድርሻውን አበርክቷል። በድርሰት በረከቶቹም ሰሞነኛውን የዓለማችን ሚስጥራት መጽሐፉን አክሎ ከሀያ በላይ መጽሐፍትን ለተደራሲያን እነሆኝ ብሏል። የውይይታችን አስባብ አዲሱ መጽሐፉ የዓለማችን ሚስጥራት ቢሆንም መነሻችንን ያደረግነው ግና ከትውልድ ቀዩ ነው ትውልደዴ እዚህ ሰላሌ ውስጥ ነው። ስደገም የምትባል ቦታ አለች። ብዙ ጊዜ አንዳንድ ድምፃውያንም ደገም ያደገም ጃርጃርት ይለቀም እያሉ ይጠቅሷታል። እዛ ወረዳ ውስጥ ነው የተወለድኩት። የአያቶቼ የርስት ቦታ የነበረ ነው። አባቴና እናቴ እዛ ነው ተጋብተው የኖሩት። ሁለቱም ሁለት አይነት ቋንቋ ኦሮምኛና አማርኛ ተናጋሪዎች ናቸው። ሕፃን ሆነንም በሁለቱም ቋንቋ ነው ራፋችን የፈታ ነው። አካባቢው አጋጣሚ ሆኖ ይሄ የተወለድኩበት ቦታ የኦሮሞ ማኅበረሰብ በስፋት የሰፈረበት በመሆኑ በዚያ ባህልና ወግ መሰረት ነኩዮቼ ሆኜ ነው ያደኩት። ጥሩ እረኛ ባልሆኑም እንደው ከረኞች ጋራም የሮጥኩ ቡርንጭላም እየጋለብን እያነኮትን ደስ የሚል የልዩነት ወራቶች ማሳልፈ በዚህ ለኛል ዛሬ ላይ ሆኜ ሳስበው። ከዛስ ወደ ወሊሶ እና አዲስ አበባ የወሰደ ምን አጋጣሚ ነው? የዛስ እድገት ምን ይመስላል? ከዛ በኋላ እንግዲህ ከገጠር ወደ ከተማ ወደ ፍቼ ከተማ እና ኮማንዶ ጣቢያ የምትባል ቦታ አለች። ወደዛ እነ ቤተሰቤ ተጓዝን እና ኑሮዬን እዛ አካባቢ ሳደረስ ትምህርት ቤትም አንደኛ ደረጃ ትምህርት ቤት፣ የቄስ ትምህርት ቤት እነዚህም ያጠናቀቅኩት እዛው ፊቼ እና ፊቼ አካባቢ ነው። እዛ ስምንት ክፍልጥን ደርስ ሁለተኛ ደረጃ ትምህርት ቤት ሰላሌ ውስጥ ስላልነበረ ሌላ አካባቢ መሄድ ነበረብን። ሌላ አውራጃዎች እና በኛ ጊዜ ወሊሶ ነው የደረሰኝ እና ወሊሶ ሄጄ እንግዲህ ወሊሶ ለመሄድ ከስራ ላይ ትነሳና መናገሻ አውራጃን ታልፍና አዲስ አበባ ትገባና አዲስ አበባ ደግሞ ወደ ወሊሶ ትወርዳለ። ወሊሶ ራሱ አንድ አውራጃ ነው። ጨቦና ጉራጌ የሚባል አውራጃ ስም ነበረው። እንዲህ ተብሎ ነው የሚጠራው። ወደዛ መሄድ ነበረ። ግን አንድ ሶስት አራት አውራጃ ተሻግሬ ነው የሚሄደው። እዛ ቤት ተከራይተን ከብጤ ጓደኞቼ ጋር ኩዮቼ ጋራ እየኖርን እንማር ነበር። ሀይ ሁለተኛ ደረጃ ስቤት ነው የጨረስነው። እሱ ከጨረስ ነው በኋላ ሚሱ ወደ ዩኒቨርሲቲ ገብሱ ወደ ተለያዩ ድርጅቶች ኮርስ እያገኘ ይሄዳል እና እኔም ወደ ኩትቤ መብራም ማሰልጠኛ ነው የገባሁት። በዛ ሰዓት አንድ አመት ኮርስ ነበረ ሱ ወደ መምህርነት ሙያ ነው የተሰማራሁት ጎንደር ሁለተኛ ደረጃ ትምህርት ቤት ማለት ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት አንድ ሁለት አመት ተምሬ ከዛ በኋላ ነው ወደ አዲስ አበባ ተመልሼ ወደዚህ ወደ ጋዜጠኝነት ህይወት ውስጥ የገባው በስልሳ ስምንት ዓመተ ምህረት ከመምህርነት ወደ ጋዜጠኝነት ሙያ ለመሸጋገር ግድ ያሰኘህ ወይም ውዴታ ያደረብህ ከምን አኳየ ነው? በተለይ ሁለተኛ ደረጃ ትምህርት ቤት እያለሁ ወሊሶ ስነ ጽሁፍና ጋዜጠኝነት ስንባሌ በጣም አየል ያለ የሚባለው እና ክበቦች ነበሩ የተቋቋሙ እዛ። እነዛ ክበቦች ውስጥ በአመራር ደረጃ ላይም ሆኜ ብርቱ ተሳታፊ ነበር። በስነ ጽሁፉ ብዙ ግጥሞችን በመጽሐፍ አጫጭር ታሪኮችን በመጽሐፍ ብዙ ሄጃ ያለው እዛ ጊዜ ወጣትነቴ ዘመን እንደገና በጋዜጠኝነቱ ደግሞ የትምህርት ቤቱ ሚዲያው ኃላፊ ሆኜ ጧጧት ዜና እያጻፍኩ እያዘጋጀሁ ለተማሪዎች በሜጋፎን በማሰማት የሁለተኛ ደረጃ ትምህርት ቤቴን ዘመን አሳልፊያለሁ። ያ ኮተቤት ስገባ ደግሞ ኮተቤት ትንሽ የተሻሻለ ሞቅ ያለ እየተሻለ ሌቭል ያለው ነበረና እዛ በጣም ጥሩ የጋዜጠኝነቱ እና የዚሁኑ የስነ የማዳበር እድል አገኘው። ምርጫዬ አርት ተማሪ ነው። ሳይንሶች ምናምኖች አይሆኑኝም ነበር። እንግዲህ ለእኔ አልተሰጠኝም ማለት ነው። እና በዚያ ላይ በጣም ስለገፋው፣ ተመልሽ ከመምህርነትም በኋላ ወደ ማስታወቂያ ሚኒስቴር ኢትዮጵያ ሬዲዮ ነው የገባሁት የተቀላቀልኩት። አዲስ ዘመን ጋዜጣ ላይ የምሰራው በፕሬስ እና የዝንባሌ ጉዳይ ነው። ወደዛ ውስጥ የሳበኝ ማለት ይችላለሁ። ማስታወቂያ ሚኒስቴር ስር ያለሁ መማር በጣም ሙሉ ሰው ያደርገዋል በሚለው መርህ መሰረት አዲስ አበባ ዩኒቨርሲቲ ተቀላቀየ። እዛ ጀመርኩ ለዲፕሎማ፣ ለአድቫንስ ዲፕሎማ፣ ከዛ በኋላ ደግሞ ለመጀመሪያ ዲግሪ እዛ አጠናሁ። አበጦ ሚኒስቴር ቲዮሪ ከተግባር ጋር ሲሆን ደግሞ የበለጠ አንድን ሰው ምርታማ ያደርጋል። እና እነዚህን በቀለም የተገኘውን እውቀት ተግባራዊ ልምምዱ ጋር እያያዝ ንጽሑፉን ገፋውበት በጋዜጠኝነቱን ገፋውበት እና ፍቅሬን በተግባር ገንቼ ኖሬበታለሁ ማለት እችላለሁ። ጋዜጠኝነት ሙያ ኖሬበታለሁ፣ ፍቅሬንም ገልጬበታለሁ ሲባል ምን ማለት ነው? በምን መልክ ነበረ በዛ ወቅት የነበረው የጋዜጠኝነት ሙያ አገልግሎት ለሕዝብ ይቀርብ ወይም ይበረከት የነበረው ከአሁኑ ጋር በንጽጽሮ ሲታይ ምን ጥንካሬዎች፣ ምን ድክመቶች ነበሩት? እዚያን ጊዜ እንደ አሁኑ በዘመናዊ ቴክኖሎጂ የታገዘ ጋዜጠኝነት አይደለም የተገበርነው። ዘመኑ ኋላ ቀር የሆኑ የድምፅ መሳሪያዎች ነበሩን፣ ካሜራዎች ነበሩን፣ የፎቶግራፍ ማንሻ የቪዲዮ ማንሻ። ያው የጋዜጠኝነት ሙያው ፍቅር ስላለ ያንን ከባድ የሆነ ኃላፊነት ባለችን መሳሪያ እንጠቀም ነበረ እንተገብር ነበረ እና በተለይ አንድ የማይረሳኝ ወደ ሰሜን ጦር ግንባር እና በሶማሌ ኢትዮጵያን ቦርደችበት ጊዜ የመስክ ጦር ሜዳ ግዘጣ ስራ ለመስራት ታዘዙ ሰዎች አንዱ ሆኜ ነበር እና በእንደዚህ አይነት ኋላ ቀር የሆኑ የድምፅ መሳሪያዎችና የምስል መሳሪያዎች እየተጠቀምን ነበረ። ምን ዘግበው ሶማሌ ወረራ ከመከትን በኋላ የምስራቁ ድል በሰሜን ይደገማል በሚል መርህ ስንጓዝ አምስት መቶ አንድ ገብረኃይል የሚባል ነበር የገጠመኝ። ኮሎኔል ረጋሳ ጅማ የሚመራ የነበረ ጦር ነበር የገጠመኝ የዛ ዘጋቢ ሆኜ ነው የሄድኩት። አንድ ሁለት ጋዜጠኞች ማለት ፎቶግራፍ ካሜራ እና የቪዲዮ ካሜራ የሚያነሱ ሁለት ሰዎችን እየመራሁ ሶስት ሆነን ይሄድ ነው እና ቁኸር የምትባል ነበረች። ኢትዮጵያ ሬዲዮ ውስጥ የምንጠቀምባት ጀርመን ስሪት የሆነች ሪል ቴፕ ታሽከራክር በእሷ አማካይነት፣ በሪል ቴፕ አማካይነት ዘገባዎችን የምትዘግብ መለስተኛ ቴፕ ነበረች። እሷን ይዤ ነው የሄድኩት እና ጦርነት እንግዲህ ቀጠሮ እየሰጠ አይመጣም። ድንገት ነው ጦርነት የሚነሳው። በዛ ድንገት በሚነሳበት ጊዜ እየተወረወርን ይህ ድንቅ የፊት መስመር ላይ ከሚዋጋው ጦር ጋር ተቀላቅለን እየዘገብን በዘመኑ በዛ ሰዓት እንግዲህ ሰባ ዓመት ህብረት ነው ይሄ መቶ ሰባ ዓመት ህብረት ነው። በቃ ጉድ ተባለ ማለት ነው። አዲስ ያልተለመደ አይነት የድምጽ ዘገባ፣ የፊልም ዘገባ ስራዎች እየሰራን ለህዝብ እናቀርብ ነበር እና ጠንካራ መንፈስን የሚጠይቅ ነው። ለማሞት ስላለ አደጋ ላይ መውደቅ አለ፣ መቁሰል አለ። ያን ሁሉ በቃ ይሁን ብለን ተጋፈጥን። ሰራ ነው ለህዝብ ፍሩ መረጃ ለማቀበል ችለናል። በእንደዚህ አይነቱ ከዚ መለስ ብዙም አልተመቸኝም። ኢትዮጵያ ሬዲዮ ያው አስቸጋሪ ነበር። እዛ ጊዜ አብዮት ጸረ አብዮት የሚባል ትርምስ ነበር እና ተገንጣይ ሀይልም ሻዕቢያ ሁሉ ወያኔ ሁሉ መልካቸውን ው ቀይረው በየመስሪያ ቤቱ ውስጥ አሉ። ኢትዮጵያ ሬዲዮ ውስጥም ነበሩ፣ ማስታወቂያ ሚኒስቴር ነበሩ፣ ፕሬስ ነበሩ። እና እነዚህ ሰዎች ጠንክረን በብሔራዊ አንድነት ጉዳይ ላይ የቆምን ጋዜጠኞችን በክፉ አይን ነበር የሚሆነ እና ባላቸውም ኃላፊነት ስልጣን እየተጠቀሙ አንገጫ ያገጩን ብዙ ችግሮን መጨረሻ ላይ እንደኔ ሰው ያለው ማስታወቂያ ሚኒስቴርን ሁሉ ለቅቆ እስከ መውጣት ደርሷል። በዚህ በብሔራዊ አንድነት ጥያቄ ፍልሚያ ላይ አልጋ ባልጋ አይደለም። ጋዜጠኝነት የሚያየ ሰው እንደሚያየ አይደለም። ውስጡ ስገባ ያው ድፎ ዳቦ አይነት ነው። መቶ ከላይ ሰዓት ከታች ሰዓት አይነት ሆነ ነው የምትሰራው ሁሉ አሳለፍን። እንደገና ደግሞ ያለው መንግስት ደርግ ወድቆ ወያኔ የሚባለው ሰራዊት ሲገባ እንደገና ደግሞ ተከታሾች ሆነ። በዛን ዘመን የዘመቱ ህይወቱን ዘመን ያገለገሉ ጋዜጠኞች ደግሞ እየተባለ ታስታውስ እንደሆነ ስልሳ ጋዜጠኞች በአንድ ቀን ተባረዋል። ከማስተዳደሩ ለምን ብለን ከዛ ቤት ወጥተን የነበር ነው። ከያለንበት እየተፈለግን ነው የተባረረ ነው፣ የጋዜጠኛ ህይወት በኢትዮጵያ ምድር ላይ ስሩ አልነበረም። በኋላ ነጻ ፕሬሱ ሲቋቋም እዛ ውስጥ ገባን። አእምሮም ትባለዋን እኔና ወዳጆች የሆኑ ወጣቶች አንድ ላይ ሰራን። አንተ ጦማርን በምትሰራበት ዘመን እነ ፍቃዱን ወረዳ ጋር ስትታገሉ እኛም ደግሞ በዛኛው እንትን እንል ነበረ። እሱም ደግሞ ትንፋሽ የሚሰጥ አልነበረም እና መጨረሻ ላይ እስከ ስደት ዘልቀን ወጣ። ሁላችንም ወጣ። እናንተ ወጣችሁ የጦማር ልጆች የአእምሮ ልጆች ወጣን። የኢትዮጵያ ልጆች ሁሉም በየነጻው ሚዲያ ላይ የነበሩት ሁሎቹም በጣም ከጥቂቱ በስተቀር ሀገር ውስጥ የቀረ የለም፣ በሙሉ ሀገር ለቀን ወጣን። የጋዜጠኝነት ግብሩ ተልኮ እንዲህ ጤነኛ አልነበረም። ማለት አልጋ ባልጋ ሆኖ የሚመች አልነበረም። መስዋዕትነት ይጠይቃል። ሞት አለ፣ እስር አለ፣ ስደት አለ። እና የከፋው ላይ ስደት ላይ ተደመደብን። መጨረሻ ላይ ፕለስቲንግ ዲስ ጋይ ሲሉታል ፈረንጆቹ ለክፉ የመጣ ለደግ ይሆናል እንደምንለው ነገር ሆነና ወተን ትንሽ ለመሰንበት ቻል። በትምህርቱም ራሳችንን ለመለወጥ ትንሽ ከሰረጠነው ማህበረሰብ ጋር በመኖር ራስን ማሻሻል የሚያስችለውን ህይወትም እድልም ሰጥቷል፣ ስደት በአንድ በኩል። ከአንጋፋው ጋዜጠኛና ደራሲ አበራ ለማ ጋር ያካሄድነው ቃለ ምልልስ በዚሁ አልተገታም። በቀጣዩ ክፍለ ዝግጅታችን የማስታወቂያ ሚኒስቴር ትውስታዎች፣ የሬዲዮ ስርጭት ተጽዕኖ ሚናና የወቅቱን ኢትዮጵያ ብዙሀን መገናኛ የጥራትና ስነ ምግባር ደረጃዎችን አንስቶ ያወጋልን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።